የአሜሪካ ድምፅ ራዲዮ ጣቢያ ነው ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ነሐሴ 292013 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ፣ የተከበራችሁ አድማጮች። እንደምናመሻችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። በዚህ ምሽት ዝግጅታችን ስለ አዲሱ መንግሥት ምሥረታ ዘገባ ይዘናል። ስለ ላሊበላ ውቅር አብያተ ክርስቲያን የዛሬ ሁኔታም የባለሙያዎች ሀሳቦችን ይዘናል። ቅርሶቹ ረዝም እድሜ ከማስቆጠራቸው ተነስቶ መሰነጣጠቁ አለ። ይሄ መሰነጣጠቅ ደግሞ የተለያዩ የከባድ የጦር መሳሪያዎች ሲንቀሳቀሱ፣ ከባድ የሆኑ ፍንዳታዎች ሲፈጠሩ መሰነጣጠቁ እየከፋ የሚሄድበት እድል ሊኖር ይችላል ማለት ዘገባለን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ጽዮን ግርማ ነኝ። በትግራይ ክልል የሚደረገውን የሰብአዊ ድጋፍ ለማቀላጠፍ በተወሰደው እርምጃ ትላንትናና ዛሬ የተንቀሳቀሱ 152ቶቹን ጨምሮ ወደ 500 አካባቢ የእርዳታ ቁሳቁስ የጫኑ መኪኖች ወደ ትግራይ መጓዛቸውን የኢትዮጵያ መንግስት በሰላም ሚኒስቴር በኩል አስታወቀ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሊየቲ ከትላንት በስቲያ በሰጡት መግለጫ ትግራይ የነበረው የእርዳታ ምግብ ክምችት ባለፈው ነሐሴ 14 2013 ዓ.ም ማለቁን አመልክተው ነበር። ይህንን መግለጫ ተከትሎ ዛሬ የወጣው የሰላም ሚኒስቴር መግለጫ የሰብአዊ ድጋፍ እንቅስቃሴው በብሔራዊ የአስቸኳይ ጊዜ ሚኒስትሮች ኮሚቴ መመራቱን አስታውሶ ህወሓት በተደጋጋሚ በ በአፋር እና በአማራ ክልል በሚያካሄደው ወረራ በንጹሐን ዜጎች ላይ ያደረሰ ባለው ጥቃት ምክንያት እንዲሁም የእርዳታ መተላለፊያ መስመሮች ላይ ጥቃት በማድረሱ ስራውን ውስብስብ እንዳደረገው አስታውቋል። በሌላ በኩል ባለፉት አስር ቀናት ውስጥ የእርዳታ እህል ወደ ትግራይ ክልል አለመግባቱን የክልሉ የግብርናና የገጠር ልማት ቢሮ ኃላፊ ናቸው የተባሉት ዶክተር አትንኩት መዝገቡ ለአሜሪካ ድምጽ ገልጸው ነበር። ሆኖም የሰላም ሚኒስቴር በመግለጫው የፌዴራል መንግስቱ ከመቀሌ ሲወጣ ለሁለት ወራት የሚሆን እርዳታ ጥሎ መውጣቱን አስታውሷል። ቀደም ሲል ከመነሻው እስከ መዳረሻው የነበሩ ሰባት የፍተሻ ጣቢያዎችን ወደ ሁለት የፍተሻ ጣቢያ ዝ ጥብቅ ማድረጉንም ገልጿል። እስካሁንም ወደ ክልሉ እርዳታ ጭነው የገቡ ከፍተኛ ቁጥር ያላቸው ተሽከርካሪዎች በተቀመጠው አሰራር መሰረት ተመልሰው መውጣት ሲገባቸው አልተመለሱም ተብሏል። እርዳታው በአግባቡ እንዲደርስም አሸባሪ ሲል በጠራው ቡድን እየደረሰ ያለውን መስተጓጎል ዓለም አቀፉ ማህበረሰብ ተረድቶ በህወሓት ላይ ጫና እንዲያሳድር የኢትዮጵያ መንግስት ጥሪ አቅርቧል። ማሊ ውስጥ አንድ የልዩ ኃይል አዛዥ በተቃዋሚዎች ላይ የኃይል ጥቃት አድርሰዋል ተብለው በመታሰራቸው የተቆጡ ፖሊሶች ግር ብለው ሄደው እንዳስለቀቋቸው ተገለጸ። የልዩ ኃይል አዛዡ የታሰሩት ባለፈው አመት የተካሄደውና የሰው ህይወት የጠፋበት የተቃውሞውን ሰልፍ ለማስቆም ጭካኔ የተሞላበት የኃይል እርምጃ ወስደዋል ተብለው ነው። የማሊ ጸረ ሽብርተኛ ግብረ ሀይል አዛዡ ኡማር ሳማኬ በጸጥታ ሀይሎች እና በቀድሞ ፕሬዚዳንት ኢብራሂም ቡባከር ኬታ ተቃዋሚዎች መካከል ከተካሄደው የሰው ህይወት የጠፋበት ግጭት ጋር ተያይዞ ሳህል ክፍለ ሀገር ውስጥ ታስረው እንደነበር ዜናው አመልክቷል በብጥብጡ ወቅት ተቃዋሚዎች እንደሚሉት ሀያ ሶስት ሰዎች ተገድለዋል የተባበሩት መንግስታት ድርጅት በበኩሉ ባወጣው ሪፖርት ሁለት ህጻናትን ጨምሮ የአስራ አራት ሰዎች ህይወት እንደጠፋ መናገሩ ይታወሳል አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው ሃሪኬን አይዳ ተብሎ የተሰየመው የውቅያኖስ ወጀብ የደቡብ ዩናይትድ ስቴትስ ግዛቷ ሉዊዚያና ደቡባዊ አካባቢዎች ያደረሰውን ጉዳት ለመመልከት ፕሬዚዳንት ጆ ባይደን ትላንት ወደዚያው ተጉዘዋል። ማዕበሉ በግዛቲቱ ላይ የበረታ ጉዳት ካደረሰ በኋላ ወደ ሀገሪቱ ምስራቃዊ አካባቢዎች ተምዘግዝጎ የህይወት ጥፋትን ጨምሮ ብዙ ጉዳት አስከትሏል። ወደ አንድ ሚሊዮን ሰው የኤሌክትሪክ ኃይል እንደተቋረጠበትና ስድስት መቶ ሺህ ሰው ደግሞ ውሃ እንደሌለው ፕሬዚዳንቱ ፕሬዝዳንቱ ከሉዊዚያና ገዢ ጃን ቤል ኤድዋርድስ ጋር ሆነው ከፓላስ ውስጥ በተገኙ ጊዜ ለባለስልጣናቱ ነግረዋቸዋል። ጉዳቱ መላ ምስራቃዊ ዩናይትድ ስቴትስን ጭምር ያለበሰ መሆኑን ለአካባቢው ነዋሪዎች የተናገሩት ፕሬዚዳንት ባይደን ፌዴራል መንግስቱ ፈጥኖ እንደሚደርስላቸው ቃል ገብተዋል። የሞባይል ስልክ አገልግሎት በመቋረጡ መንግስት ለእያንዳንዱ ሰው እንዲሰጥ የላከው የአምስት መቶ ዶላር የመኖሩን ለዚህም መቶ ሚሊዮን ዶላር የመውጣቱን ዜናም አለመስማታቸውን ነዋሪዎቹ ገልጸውላቸዋል። በሌላ በኩል የኤሌክትሪክ አገልግሎት በመጪው ሳምንት ውስጥ ሙሉ ለሙሉ እንደሚመለ ለመመለስ የተናገሩት የሉዊዚያናዊቱ ኒውኦርላይንስ ከተማ ከንቲባ በማዕበሉ ምክንያት የወጡ ነዋሪዎች መመለስ እንዲጀምሩ ዛሬ ጥሪ አድርገዋል። የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር እስካሁን በአስር ሺዎች የተቆጠሩ አፍጋኒስታውያን ወደ ዩናይትድ ስቴትስ መግባታቸውን ገልጸዋል። ከዚህ በኋላም ያልተገመተ ቁጥር እንደሚጠበቅ ተናግረዋል። የደህንነት ሚኒስትሩ አልጃንድሮ ማዮርካስ ዩናይትድ ስቴትስ ከሀምሳ ሺህ በላይ አፍጋኒስታውያንን እንደምትቀበል ትላንት ለጋዜጠኞች ተናግረዋል። ለታሊባን አገዛዝ ተጋላጭ ሊሆኑ ይችላሉ በሚል ስጋት ውስጥ ያሉና ዩናይትድ ስቴትስን ሲያግዙ የነበሩ አጋሮችን ሙሉ በሙሉ መልሶ ለማቋቋም በዩናይትድ ስቴትስ መንግስት የተገባ ቃል በመኖሩ ቁጥሩ ሊጨምር እንደሚችል ተናግረዋል። እስካሁን አርባ ሺህ የሚሆኑ ሰዎች ዩናይትድ ስቴትስ የገቡ ሲሆን ከነዚህ ውስጥ ሀያ በመቶ የሚሆኑት የአገሪቱ የመኖሪያ ፈቃድ ያላቸው ናቸው። የሳውዲ አረቢያ አልጋወራሽ ልዑል ሙሐመድ ቢን ሳልማን ሀገራቸውን የአካባቢው የንግድ መናኸሪያ ለማድረግ በመወሰናቸው ዋና መስሪያ ቤታቸውን ዱባይ ውስጥ ያደረጉ በመንግስታቸው የሚንቀሳቀሱ የመገናኛ ብዙኃን ተቋማት ሁሉ ሰራተኞቻቸውን የፊታችን መስከረም ውስጥ ወደ ሪያድ መመለስ እንደሚጀምሩ ምንጮች መናገራቸውን ሮይተርስ ዘገበ። ተቋማቱ ይህንን እርምጃ የሚወስዱት የመካከለኛው ምስራቅ ዋና መስሪያ ቤታቸውን ከሳውዲ አረቢያ ውጪ ላደረጉ ኩባንያዎችና የንግድ ድርጅቶች ኮንትራቶችን ላለመስጠት መንግስቱ በዚህ የአውሮፓ አመት መጀመሪያ ላይ መወሰኑን ተከትሎ ነው። በመጨረሻም በኮቪድ-19 ዜና ለኮሮና ቫይረስ የተጋለጡ ልጆች፣ ታዳጊ ወጣቶች በጸና ሊታመሙ እንደሚችሉ የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ተናገረ። ሲዲሲ ትላንት አርብ ባወጣው ሪፖርት በከፍተኛ ቁጥር የሚተላለፈው ዴልታ የተባለው የቫይረሱ ዝርያ በሀገሪቱ ካለፈው ሰኔ መጨረሻ እስከ ሐምሌ አጋማሽ በብዛት ሲዛመት እንደነበር አስታውሷል። በዚያን ጊዜ ውስጥ በየሳምንቱ ሆስፒታል የሚገቡት ልጆችና ታዳጊ ወጣቶች ቁጥር በአምስት እጥፍ መጨመሩን ሪፖርቱ ገልጿል። ሆስፒታል የገቡት የኮቪድ ክትባት ያልወሰዱ ታዳጊ ወጣቶች ቁጥር ደግሞ በአስር እጥፍ ሰልፍ እንደጨመረ ሪፖርቱ ገልጿል። አድማጮች፣ ለዜናው የተመደበው ሰዓት በዚያ አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሃርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ነሐሴ 29 2013 ዓመተ ምሕረት ምሽት ፕሮግራም ነው። አልተለየሽኝም ከአለማየሁ እሸቴ ጣዕመ ዜማ ጥቂት እናሰማችኋለን በምሽቱ። አሁን ወደ መጀመሪያው ዝግጅት እናልፋለን። ኢትዮጵያ የአዲሱ መንግሥት ምስረታ አዲሱ የሕዝብ ተወካዮች ምክር ቤት የፊታችን መስከረም 24 2014 ዓ ም እንደሚመሠረት የነባሩ ፓርላማ አፈጉባኤ አቶ ታገሰ ጫፎ ሰሞኑን ገልጸዋል። ሀገሪቷ በአንድ በኩል ጦርነት ውስጥ በመሆኗ፣ በሌላ በኩል ደግሞ ምርጫ ያልተካሄደባቸው አካባቢዎችም በመኖራቸው አዲሱ ፓርላማና መንግሥት ምን ሊመስሉ ይችላሉ ተብለው ለቀረበላቸው ጥያቄ በግል ተወዳድረው ያሸነፉት ዶክተር ዲማኖጎ እንደ ከዚህ በፊቱ ሁሉ የአንድ ፓርቲ የበላይነት በምክር ቤት ውስጥ ሊስተዋል ቢችልም የተመረጡት እንደራሴዎች ግን ከዚህ በፊት ከነበሩት የተሻሉ እንደሆኑ አምናለሁ ብለዋል። ኢዜማን ወክለው የተመረጡት ዶክተር አወቀ አምዛኤ ደግሞ የሥራ አስፈጻሚው አካላት እንደ ከዚህ በፊቱ በቀጥታም ሆነ በተዘዋዋሪ የምክር ቤቱን እጅ መጠምዘዝ አይችሉም ብዬ ተስፋ አደርጋለሁ ብለዋል። በጠቅላይ ሚኒስትር ጽሕፈት ቤት የዴሞክራሲ ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ ላለፉት ሦስት ዓመታት ሲካሄድ የቆየው ተሐድሶ አዲስ በሚመሠረተው መንግሥት ውስጥም ተግባራዊ ይሆናል ብለዋል። ምትኩ ፈቃዱ ዘገባለሁ። በኢትዮጵያ ውስጥ በተካሄደው ምርጫ በግል ተወዳዳሪ የነበሩት ዶክተር ዲማ ኖጎ እንደሚሉት እንደምሉት የሕዝብ ተወካዮች ምክር ቤት እንደ ከዚህ በፊቱ የአንድ ፓርቲ አብላጫ ቢኖረውም፣ የተመረጡት ሰዎች በችሎታም በእውቀትም በልምድም የተሻለ አቅም ያላቸው ናቸው ብዬ አምናለሁ ይላሉ። እንግዲህ ፓርላማው ከከዚህ በፊቱ በአንድ በኩል የሚመሳሰልበት አለው። ይሄውም ያው ገዢው ፓርቲ አብላጫውን ድምፅ አብላጫ ብቻ ሳይሆን ከተፎካካሪ ፓርቲዎች በብዛት የሌሉበት ፓርላማ ነው የሚሆነው። ግን በሌላ በኩል አሁን ለፓርላማው የተወዳደሩት አብዛኛዎቹ በችሎታም በእውቀትም በትምህርትም ከዚህ በፊት ከነበሩት የተሻሉ ስለሆነ ምናልባት አንዳንድ ሕጎችንም በማሻሻል የፓርላማው በተለይ አስፈጻሚውን አካል የመቆጣጠር አቅሙን የበለጠ ሊጎለብት ይችላል ብዬ ገምታለሁ። ዶክተር አወቀ አምዛያ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲን ወይም ኢዜማን በመወከል በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ለህዝብ ተወካዮች ምክር ቤት ድምፅ አግኝቶ የተመረጡ ናቸው። እንደእርሳቸው ሀሳብ አዲስ የሚመሰረተው መንግስት እንደከዚህ ቀደሙ የአንድ ፓርቲ አብላጫ ያለበት ቢሆንም የዶክተር ዲማን ሀሳብ በመጋራት መጪው ምክር ቤት ከዚህ ቀደም በተለየ ብዙ ሀሳቦች የሚንሸራሸሩበት ይሆናል ብሎ ተስፋ እንደሚያደ እንዲያደርጉም ተናግሯል። የሚጠበቀው ፓርላማ ከበፊቱ በጣም የተለየ ፓርላማ ይሆን። ምክንያቱም የብልጽግና ፓርቲ ነው በአብዛኛው ያሸነፈው። ግን በፊቱን አይነት አንድ ድምፅ ያለው ይሆናል ተብሎ አይጠበቅም። አልጠበቅም፣ ምክንያቱም የቀረቡ ሰዎች ጥንቅር ሲታይ ለውጥ ይኖራል እገምታለሁ። አዲስ መንግስት ይመሰረታል። የአገሪቱን ማህበራዊ ኢኮኖሚያዊና መሰል ችግሮችን መፍታት የሚችል ጠንካራ መንግስት ይመሰረታል። እንዲሁም የማሟያ ምርጫዎች ይካሄዳሉ፣ ያሉት ደግሞ በጠቅላይ ሚኒስቴር ጽህፈት ቤት የዲሞክራሲ ማስተባበሪያ ሚኒስትር ዶክተር ብቅላ ሁሪሳ ናቸው። እንደሚታወቀው ህገ መንግስቱን በሚያስቀምጠው መሰረት የመስከረም ወር የመጨረሻ ሰኞ ላይ መንግስት ይመሰረታል። መንግስት በመመስረት ጠንካራ የሆነ ስርዓት እንዲኖር ህግ ለማስከበር የሚረዳ የሀገሪቱን የኢኮኖሚ ፖለቲካዊና ማህበራዊ ችግሮች ቁጭ ብሎ ሊፈታ የሚችል ተቋማት ያሉት መንግስት ይመሰረታል። የማሟያ ምርጫውም ይካሄዳል። መንግስትም ወቅቱን ጠብቆ ይመሰረታል። የሀገሪቱ ችግሮችም በዚህ ሂደት እየተቀረፉ ይሄዳሉ ማለት ነው። መንግስት ሲመሰረት፣ አንደኛ ለመንግስት ቅቡልነት የሚውለውን ህጋዊ መሰረት ያስገኝለታል ያሉት ደግሞ የፖለቲካ ምሁሩ ዶክተር ደመቀያጭሶ ናቸው። ኛ ይሄ መንግስት ሲመሰረት አንደኛ ለመንግስት ጥሩ የሆነ ለጅት መሲ የህቁቡልነት የሚለውን ነገር ያስገኝለታል። ስለዚህ አንዳንድ ነገሮችን ገፍቶ መሄድ ይችላል። ሪፎርም የሚፈልግ ከሆነ ከፌዴራሊዝም ጋር ተያይዞ ህገ መንግስቱንም ነገሮች ምናልባት ፍላጎቱ ካለው እነኝን ነገሮች አሁን ነው ማስተቸው ስለዚህ ማስጠን ነው ብሎ አንዳንድ ነገሮችን መንቀሳቀስ የሚጨምርበትን ጥሩ የሆነ የቁብልነት ግራውንድ ይሰጠዋል የምል እንትናለኝ። ሁለተኛ ጠቅላይ ሚኒስትሩ ተፎካካሪ የፖለቲካ ፓርቲዎች መቀመጫ ባያገኙም፣ በተጠበቀው ልክ ማለት ነው፣ በተሳትፏቸው ልክ በአስፈጻሚው አካል ላይ ሪፕሬዘንቴሽን እንደሚኖራቸው በደንብ አስምረው ነው የነገሩት እና ከዚህ በፊት ይደረግ እንደነበረው እውነት ነው ፓርላሜንታሪ የፖለቲካ ስርዓት የአሸናፊ የፖለቲካ ፓርቲዎች አብዛኛውን መቀመጫ ከተቆጣጠሩ አስፈጻሚ አካል መሆን እድሉ ነበራቸው። ነገር ግን ከዚህ የተለየ ያልተለመደ አይነት የፖለቲካ ስትራክቸር ይመጣል። ስለዚህ እንደተሳትፏቸው ልክ በአስፈጻሚው አካል ሪፕሬዘንትድ የሚሆኑበት አይነት ፓርላማ ይመጣል ብለን ነው ተስፋ የምናደርገው። ከዚህ በፊት የነበረው ህግ አውጪው አካል በቀጥታም ሆነ በተዘዋዋሪ በስራ አስፈጻሚው አካል ጫና ሲያደርስበት ነበር ተብሎ ይተቻል። አሁን አዲስ የሚመሰረተው መንግስት ከእንደዚህ ጫና ይላቀቅ ይሆን ወይ ተብሎ ለተጠየቁት ዶክተር ዲማ ምላሽ ሲሰጡ ይህም ብሏል። በሀገራችን በተለይ ችግር የነበረው አስፈጻሚውም ህግ አውጪውም አካል ጠቅላላው የመንግስት ተቋም በሙሉ በፓርቲ ቁጥጥር ስር በመሆኑ፣ በገዢው ፓርቲ ቁጥጥር ስር በመሆኑ በፓርቲና በመንግስት መካከል በሀገራዊ ተቋማት እና በመንግስታዊ ተቋማት መካከል ምንም አይነት ድንበር ስላልነበረ አብዛኛውን ችግር የፈጠረው ይሄ ነው የሚል አስተያየት አለኝ። የዶክተር ዲማን ሀሳብ በማጠናከር ዶክተር አወቀም ለቀረበላቸው ጥያቄ ምላሻቸውን ሰጥቷል። ፓርላማው ተጠያቂነት በግለሰብ ደረጃ ህዝቡ ወክሎ የላካቸው ሰዎች በቡድን አንድ ላይም እንደ ፓርላማ ተጠያቂነት ሊኖራቸው ይገባል። በግለሰብ ደረጃ መመረጣቸውን ህዝብ ቀርቦ የማዋየት ሁልጊዜ ችግሩን የመከታተልና ያን ችግር በሀገር አቀፍ ደረጃ ደግሞ መልሶ በፓርላማ ውስጥ በማቅረብ መፍትሄ እንዲያገኙ የማድረግ ወደ ህዝቡ የበለጠ የመቅረብ ሀሳብ ይኖራል ብዬ ገምታለሁ። የአሜሪካ ድምፅ ያነጋገራቸው ግለሰቦች በህገ መንግስት ለውጥና ማሻሻያ ላይ ያላቸውን ሀሳብ አንጸባርቀዋል። በዚህ መሰረት ህገ መንግስቱ ሀገሪቱ አሁን ላለችበት ችግር ዋነኛ መሰረት ነው ስሉ የተናገሩት የኢዜማው ተወካይ ዶክተር አወቀ ናቸው። ሀገሪቱ አሁን አደጋ ውስጥ የገባችው በዚህ ህገ መንግስት አማካኝነትና ህገ መንግስቱ እስካሁን በሄደባቸው ደረስ ችግር ውስጥ የገባችው የዘማ ፓርቲ ህገ መንግስቱ መሻሻል አለበት፣ አገሪቷን አደጋ ውስጥ ጥሏል የሚል ጽኑ አቋም አለው። ይህንኑ ያራመዳል። በፓርላማ ውስጥም የተወሰኑ ማሻሻዎች የግድ ይደረጋሉ። ሙሉ በሙሉ ህገ መንግስት ለውጥ ባይኖርም ማሻሻዎች መደረግ እንዳለባቸው ግዴታ የሚጠቁሙ ሁኔታዎች ስላሉ ይህን አቅጣጫ ፓርላማው መከተሉ አይቀርም ብዬ በሌላ በኩል ደግሞ ዶክተር ዲማ እንደሚሉት የህገ መንግስት ማሻሻልን በተመለከተ በራሱ ህገ መንግስቱ ላይ የተቀመጠ ጉዳይ ነው ይላሉ። አሁን የሚሰራበት ህገ መንግስት ያው የሚለወጥበትን የሚሻሻልበትንም አሰራር በሙሉ ዛ ውስጥ አካቷል። በዛው መሰረት ሊኖር ይችላል። ግን በኔ አስተያየት እነዚህ ማኒፌስቶቸው ውስጥ ያስገቡ ፓርቲዎች ይሄንን የመለወጥ አቅማቸው ውስን ይመስለኛል። በፓርላማው ውስጥ ያላቸው ወንበር ብዙም አይሆንም። በአጠቃላይ በኔ አስተያየት ህጉ ህገ መንግስቱ ማሻሻዎች ያስፈልጉታል። ከጊዜ ጋር መሄድም አለበት። እነዚህ ማሻሻዎች ማድረግ የሚቻለው በአጠቃላይ ሀገረ መንግስቱ ላይ ሁሉ ብዙ ጥያቄዎች ስላሉ በአጠቃላይ በሀገራችን ሰፊ የሆነ ሀገራዊ ውይይት ተካሂዶ በአብዛኛው የሀገሪቱ ውስብስብ ችግሮች ላይ የግንዛቤና ስምምነት ቢደረስ ጥሩ ነው። በዚህ ጉዳይ ላይ የህዝብን አስተያየት ማዳመጥ ያስፈልጋል የሚሉት ደግሞ ዶክተር ብቅላ ሁሪሳ ናቸው። መታየት ካለባቸው ነገሮች አንዱ ህገ መንግስቱ ከሆነ ራሱ ህገ መንግስቱ በህገ መንግስታዊ መንገድ እየታየ እየተፈተሸ በጥናት ላይ በተመሰረተ በመረጃና በእውቀት ላይ የተመሰረተ ሁኔታ እየታየ እየተመረመረ መለወጥ ያለበት ቦታ እንዲለወጥ ማስተካከያ የሚፈልግ ማሻሻያ የሚፈልግ ቦታ ካለ እንዲሻሻል ለማድረግ በሩ ዝግ አይደለም። ይሄ አሁን የሚመሰረተው ፓርላማም ለዚህ የሚሆን የመነሻ ስራ ይሰራል ብለን እናስባለን። ነገር ግን አሁን ብዙዎቹ እንደሚሉት በእጃችን ላይ ያለው ህገ መንግስት እጅግ በጣም ምንም ጥቅም የሌለው አገር አፍራሽ ስለሆነ ዛሬውኑ ተቀዶ መጣል አለበት የሚል ሀሳብ የሚያራምዱ አሉ። በሌላ በኩል ደግሞ ህገ መንግስቱ ላይ ያሉ እያንዳንዳቸው አንቀጾች፣ እያንዳንዳቸው ቃላት ፐርፌክት ስለሆኑ አንድም ቃል አንድም አንቀጽ መነካት የለበትም የሚሉም ሰዎች አሉ። ብልጽግና ፓርቲ ሁለቱም ትክክል ናቸው ብሎ አያምንም። ሕገ መንግሥት ለህዝብ የተዘጋጀ ሀገርን ለመምራት፣ ህዝብን ለመምራት ለትውልድ የተዘጋጀ ሰነድ በመሆኑ ምክንያት የማይበጅ መሻሻል ያለበትና ግድፈት ያለበት ታከል ያለበት ነገር ካለ መስተካከል ይችላል፣ መሻሻል ይችላል። ህገ መንግስቱ የሰዎች ሰነድ ስለሆነ ሰዎች ሊያሻሽሉ ይችላሉ ብሎ ያምናል። የሚመጣው ፓርላማም በህገ መንግስቱ መሻሻል ያለባቸው መታከልና መስተካከል ያለባቸው ነገሮች ካሉ ኃላፊነት ወስዶ ለዛ የሚሆን የጅምር ስራ ይሰራል የሚል እምነት አለኝ። በመሪ ደረጃ ይህ ህገ መንግስት መጥፎ ነገር አለው ብዬ አላምንም። ስሉ ሀሳባቸውን የሚሰነዝሩት ደግሞ የፖለቲካ ምሁሩ ደመቀ አጭሶ ናቸው ይናገራሉ። ህገ መንግስቱ ላይ አንዳንድ ማሻሻ የሚያስፈልጉ ነገሮች ይኖራሉ። ህገ መንግስት ኢንተርምስ ኦፍ ኮንቴንት ሰብስታንሱ በጣም ጥሩ የሚባል ኮንቴንት ያለው ህገ መንግስት ነው። አብዛኛው ከሁለት ሶስተኛ በላይ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት ኢንኮርፖሬት ያደረገ ህገ መንግስት ስለሆነ በመሪ ደረጃ ይህ ህገ መንግስት መጥፎ ነገር አለው ብዬ እኔ ብዙ አላስብም። እንደ ማጠቃለያ የአሜሪካ ድምፅ ራዲዮ ያነጋገራቸው ግለሰቦች በመጪው አዲሱ የመንግስት ምስረታ ረገድ ብሩህ ተስፋ እንደሚታያቸው ገልጿል። ለአሜሪካ ሬዲዮ ድምፅ ለተጠናከረው ዘገባ ምትኩ ፍቃዱ ነኝ ከአዲስ አበባ አመሰግናለሁ። ምትኩ ለዘገባው ወደ ተከታዩ ዝግጅት እናልፋለን። የላሊበላ ሁኔታ የላሊበላ ውቅር አብያተ ክርስቲያን የሚገኙበት ላስታ ላሊበላና አካባቢው መንግሥት በአሸባሪነት በፈረጀው ህወሀት በሚመራው ራሱን የትግራይ ኃይሎች ሲል በሚጠራው ኃይል ቁጥጥር ስር ከዋለ አንድ ወር ሊሆነው ነው። መካነ ቅርሱ ስላለበት ይዞታ ምንም አይነት መረጃ አለመገኘቱ ለዘርፉ ቅርብነን የሚሉ ምሁራንን አሳስበዋል። መስፍን አራጌ ከቅርሱ ስሪትና አቋም ከዓለም አቀፍ ሕግጋትና የጦርነት ጊዜ ድንጋጌዎች አንጻር ምሁራንና የሚመለከታቸውን የመንግሥት ባለሥልጣናትን አነጋግሮ ተከታዩን ዘገባ አጠናቅሯል። አንዳንዶች 133 ዓመታት የቆረጡለት አንዳንዶች ደግሞ እስከ 333 ዓመታት የዘረጉለት የዛግዌ ስርወ መንግስት ታትሟቸው ካለፋቸው የታሪክ የባህል፣ የእምነትና የጥበብ አሻራዎች አንዱና ቀዳሚው የላሊበላ ውቅር አብያተ ክርስቲያናት ናቸው። በኢትዮጵያ ማንነት ግን ደግሞ በተለያዩ ቅርጾችና ጥበቦች ከአንድ አለት እንደተፈለፈሉ የሚነገርላቸው 11 ቤተ ክርስቲያኖች የያዘውን ታሪካዊ ቦታ ዩኔስኮ በዓለም ቅርስነት ከመዘገበው 43 ዓመታትን አስቆጠ ከመንግስት ኃይል ጋር በተፈጠረ ወታደራዊ ግጭት ቅርሱ ያለበትንና አካባቢውን ህወሀት በቁጥጥር ስር ካዋለ ወር ሆኖታል። በአካባቢው ምንም አይነት ህዝባዊ የትራንስፖርት አገልግሎት፣ የስልክና ሌሎች የግንኙነት ዘዴዎች አለመኖራቸውን ተከትሎ ቅርሱ ስላለበት ይዞታ መረጃ እየተገኘ አይደለም። በወልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል ምሁሩ መንግስት የዘውዱ የላሊበላ ውቅር አብያተ ክርስቲያን ጉዳይ የበለጠ አሳሳቢ የሚሆነው ቅርሱ በእድሜና በጥገና ጦት ከመቼውም ጊዜ በላይ ልዩ ትኩረት የሚያስ ያስፈልገው ሰዓት ላይ መገኘቱ ነው ይላሉ። ታሪካዊ የሆነው የላሊበላ ውቅር አብያተ ክርስቲያናት ከስምንት መቶ ዓመት በላይ ያስቆጠረ መካነቅርስ እንደሆነ ይታወቃል። ይህን በኢትዮጵያ ውስጥ ካሉ ወደ አስራ ሶስት የሚጠጉ ዓለም አቀፍ ቅርሶች አንዱ ነው። ከዓለት ላይ ተፈልፍሎ የተሰራ ቅርስ ከመሆኑ ጋር ተያይዞ የተሰራበት የዓለት ሁኔታ በከፍተኛ ሁኔታ እየተጎዳ ያለና ያለው የመሰነጣጠቅ አደጋም እየጨመረ የመጣበት ጊዜ ላይ ነው ያለ ነው። ምናልባትም ባለፈው ጊዜ እንደታየው ከፈረንሳይ መንግስት ጋር በመተባበር ቅርሱን ጥገና ለማካሄድ እንቅስቃሴ እየተደረገ እንደነበረም የሚታወቅ ነው። ዘጠና ወታደራዊ እንቅስቃሴ የሚደረግበት መሆኑ በጉዳቱ ላይ ሌላ ጉዳት እንዳያስከትልም ስጋት አላቸው። ምሩ ይህ ጦርነት እየተካሄደ ሲሄድ ሊጎዱበት የሚችል አጋጣሚ በጣም በሰፊው መረዳት እንችላለን ማለት ነው። አንደኛ ቅርሶቹ ረዝም እድሜ ከማስቆጠራቸው ተነስቶ መሰነጣጠቁ አለ። ይሄ መሰነጣጠቅ ደግሞ የተለያዩ ከባድ የጦር መሳሪያዎች ሲንቀሳቀሱ፣ ከባድ የሆኑ ፍንዳታዎች ሲፈጠሩ መሰነጣጠቁ እየከፋ የሚሄድበት እድል ሊኖር ይችላል ማለት ከቋሚ ቅርሱ ባሻገር ቀደምት የስልጣኔ ማሳያ የሆኑ ተንቀሳቃሽ ቅርሶችም ለአደጋና ለዝርፊያ የሚጋለ ጡበት እድል እንደሚኖር አቶ መንግስቴ ገልጸዋል። አካባቢውን ማንም የሚቆጣጠረው ማንም ቅርሱ ላይ ጉዳት አለማድረስ ብቻ ሳይሆን እንዳይደርስበትም ጥበቃ ማድረግ እንደሚገባ አስገዳጅ ዓለም አቀፍ ህግ መኖሩን በመጥቀስ የሚያስረዱት ደግሞ በወሎ ዩኒቨርሲቲ የህግ ትምህርት ቤት ዲን ሰለሞን ጎራው ናቸው። በ1954 ዓ ም ራሱን ችሎ እንዲህ አይነት ዓለም አቀፍ ቅርሶችን በሚመለከት ልዩ ጥበቃ የሚያስፈልጋቸውና በጦርነት ላይ ያሉ አካላትም ማክበር ያለባቸውና የጦር እንጀል ሁሉ ተብሎ ሊያስጠይቅ የሚችል መሆኑን የሚደነግግ ህግ እንዳለ እናገኛለን ማለት ነው። ለዘመናት የሰው ልጅ ስልጣኔ የሚያሳዩ ናቸው። እናም የሰው ልጅ ከቀደመ ስልጣኔው የወደፊት ስልጣኔውን እያስተሳሰረ የሚሄድበት ስለሆነ የአንድ ማህበረሰብ ሀብት ብቻ ሳይሆን ያለም ማህበረሰብ ሀብት ነው። እንደ ህግ ምሁሩ ህጎቹ ከውግዘት እስከ ወታደራዊ ጣልቃ ገብነት የሚያደርሱ ውሳኔን ማሳለፍ የሚችሉ ናቸው። ሁለት አይነት መንገድ ነው ያለው። አንደኛው የውግዘት ያደርሳሉ። ባለም አቀፉ ማህበረሰብ የውጭ ሀገራትም ጣልቃ ሊገቡ ይችላሉ። እንዲህ አይነት ቅርሶች ሲወድሙ በተለይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ጣልቃ ሙሉ ሊገባ ይችላል። ሌላው ደግሞ ሀገራትም በራሳቸው ህግ አውጥተው ሊቀጡ ይችላሉ። ውጤታማ የሚሆነው ግን በአለም አቀፍ ባሉ ህጎች መሰረት ነው ጥበቃ መደረግ ያለበት ማለት ነው። ሀገራዊውና አለም አቀፋዊውን ተሞክሮ የሚያጣቅሱት ምሁራኑ እንዲህ አይነት ግጭቶች ለዘመናት የስልጣኔ መሰረት የሆኑ ቅርሶች በነበር እንዲቀሩ አሊያም ለከፋ ጉዳት እንዲዳረጉ ምክንያት መሆናቸውንም ይናገራሉ። በታሪካችን አጋጣሚ ስናይ በርካታ የተለያዩ የእርስ በርስ ግጭቶች እና አለም አቀፍ ጦርነቶች በበርካታ በአለም አቀፍ ቅርሶች ላይ ሰፊ የሆነ ጉዳት እያደረሱ እንደነበሩ ከታሪክ መረዳት እንችላለን። ለምሳሌ በሶሪያ፣ በኢራቅ፣ በአፍጋኒስታን እንደው በርካታ ሀገራት ላይ በርካታ ታሪካዊ ቅርሶች ወይም አለም አቀፍ ቅርሶች በጦርነት የሚወድሙበት ምድል እንደነበረ የምናስታውሰው ነው ማለት ነው። ለምሳሌ ታሊባን በሁለት ሺህ አንድ ዓመተ ምህረት የሂንዱ የእምነት ተቋማትን በእጅግ በሚዘገንን መልኩ ያደምበት ሁኔታ እናገኛለን። በማሊ ትምባክቱ አካባቢ የደረሰ ጉዳት እናያለን። ይህን በሚመለከት የሮም ስታቱት የሚባል አለ የአለም አቀፉ የጦር ፍርድ ቤት ዓለም አቀፍ ወንጀል ተብለው ከተደነገጉት ውስጥ አንዱ እንደ ላሊበላ አይነት ቅርሶችን ለመጠበቅ የመጣ ስለሆነ የቀጣበትን ሁኔታ እናገኛለን። ተከሳሽ ነበር። ያ ተከሳሽ አምኖ ስለነበር በዓለም አቀፍ ደረጃ ቅጣት የደረሰበት አለ። በኛም ሀገር ውስጥ ቢሆን ጦርነቱ ተከፍቷል። በዛ መካከል መንግስት እንዲሆን የራሱን ጥንቃቄ ማድረግ አለበት። እንዲህ አይነት ቦታዎች ጉዳት እንዳይደርስባቸው አስፈላጊውን ቅድመ ዝግጅትን ማድረግ እንዲጠበቅበት ሕጉ ይጠይቃል የዓለም አቀፍ ስምምነቱ። ከዛ በተጨማሪ ደግሞ ጥፋት የሚያጠፉትን ለይቶም ለፍርድ ማቅረብ እና እንደ ተራ ወንጀል ሳይሆን በዓለም አቀፍ ማህበረሰብ ላይ የተፈጸመ ወንጀል ተደርጎ እርምጃ መወሰድ አለበት። ለዚህም የዓለም አቀፉ ማህበረሰብ የተወሰኑ ሀገራት ማስጠንቀቂያም እንደሰጡ እንደገና መግለጫ መጥቶ እንደነበር የሚታወስ ነው። ዩኔስኮም ጭምር በጉዳዩ ላይ የሚያሳስበው መሆኑ የገለጸበትን እናገኛለን። መሆንም ያለበት ይሄ ነው። የኢትዮጵያ መንግስትም ስምምነት እንኳ ቢደረስ በሌላ ጊዜ እንዲህ አይነት ወንጀል የፈጸሙ በመንግስትም በኩል ይሁን በህወሓትም በኩል ይሁን ምርኮኛን ለምሳሌ የአያያዝ ስርአት አለ። በጦርነት ጊዜ ሰው በመግደሉ ምክንያት ላይጠየቅ ይችላል። ተዋጊን እስከመረጠ ድረስ ግን ለጦር ፈላጊ ያልሆነና ለጦርነት አውድ ጥቅም የማይሰጥን ሆነ ብሎ የማይተካን ሀብት ማውደም ግን ከወንጀሎችም የከፋ ወንጀል መሆኑን ያስገነዝባል። ቅርሱ ያለበትን ሁኔታ በትክክል ማወቅ አለመቻላቸውን የሚናገሩት የአማራ ብሔራዊ ክልላዊ መንግስት ባህል ቱሪዝም ምክትል ቢሮ ኃላፊ ዶክተር አበበ ባዬ አካባቢውን የተቆጣጠረው አካል ቅርሱ ላይ ጉዳት የሚያስከትል ተግባር ከመፈጸም እንዲቆጠብ ጠይቀዋል። በእርግጥ ለማጣራት ኮሚቴ አቋቁመን ወደፊት የሚሰራው ስራ ነው የሚሆነው አሁን ባለው ሁኔታ ግን በተጨባጭ ሊደርስ በሚችል መልኩ የተጨበጠ ይህን ተደረገ ብሎ ለመናገር የሚያስችለን ማስረጃ የለንም። ውጊያ ሲደረግ ደግሞ በዚህ አካባቢ ከባድ መሳሪያዎችን መተኮስ በቅርሱ ላይ በአካባቢው ከባድ ተሽከርካሪዎችን ማስኬድ በራሱ ቅርሱ ሊጎዳ ስለሚችል ይህን ጥንቃቄ እንዲያደርጉ እንደሰው ልጅም ይህን ምክር ግን እለግሳለሁ። የፈረንሳዩ መራሄ መንግስት ኢማንኤል ዦን ሚሼል ፍሬድሪክ ማክሮን ከዓመት በፊት የላሊበላን ውቅር አብያተ ክርስቲያናት ከጎበኙ በኋላ በሁለቱ ሀገራት መካከል በተደረሰው ስምምነት የጥገና ስራ መጀመሩ ይታል ይታወሳል። አካባቢው በህዋት ቁጥጥር ስር መዋሉን ተከትሎ የጥገና ስራው እክል እንዳጋጠመው ምክትል ቢሮ ኃላፊው ሳይጠቁሙ አላለፉም። የፈረንሳዊ ፕሬዚዳንት ወደ ሀገራችን መጥተው ይህንን ቅርፍ ለመጠገን የገንዘብና የቴክኒክ ድጋፍ ለማድረግ ከጠቅላይ ሚኒስትራችን ጋራ ስምምነት አድርገዋል። በዚያ ስምምነት መሰረት የተለያዩ ፕሮጀክቶች ተጠንተዋል። የጥገና ፕሮጀክቶች ማለት ነው። እና እነዚህም ስራዎች ቅርብ ቀን ለመጀመር እና የተጀመሩም አሉ። በእርግጥ በተሟላ ሁኔታ መጀመር ጥረት እየተደረገ ባለበት ሁኔታ አካባቢው በእነሱ ቁጥጥር ስር ውሏል። ከሶስት ሳምንታት በፊት የህወሀትን ቃል አቀባይ ጌታቸው ረዳን ጠቅሶ ላሊበላ በህወሀት ቁጥጥር ስር መዋሉን የዘገበው ፋይናንሻል ታይምስ ቅርሱ በእነሱ እጅ ደህንነቱ ተጠብቆ እንደሚገኝ መናገራቸውን አስነብቧል። ላሊበላ የእኛም ቅርስ ነው። የእኛ ኃይሎች ስለመጠበቃቸውና ስላለመጠበቃቸው የሚያሳስባቸው ነገር የለም ነበር ያሉት ቃል አቀባዩ፣ በቅርሶቹ ላይ ጉዳት የሚደርስ ከሆነ ግን በዘመናት ሂደት የማይሽር ቁርሾ በህዝቦች መካከል ሊፈጠር ይችላል ሲሉ ስጋታቸውን ለአሜሪካ ድምጽ ሬዲዮ ያጋሩ አስተያየት ሰጭዎች ጠቁመዋል። ለምሳሌ አሁን እንደ ታሊባን በማሊ ያለው ቲምቡክቱ ላይ እንደ ጉዳት ያደረሰውን ካየን፣ በኢትዮጵያ ውስጥ ካየን እንዲህ አይነትን ጉዳት አምጥቶ በኋላ ላይ ርቅ በቀላሉ ለመድረስ ያስቸግራል። ሁለቱም ወገኖች በጣም መጠንቀቅ ያለባቸው ማለት ነው። ለምሳሌ ላሊበላን ያክል ለሺህ ዘመናት የተገነባ የእምነት ተቋም አፈርሶ ወይ አክሱም ጽዮንን ወይ ሌላ ቦታ ያለን የሃይማኖት ተቋም ማናቸው ነው። የእምነት ተቋሞች ማውደም በጣም አደገኛ ነው። ጉዳቱም ከፍ ያለ ነው። ለምሳሌ በኢትዮ በኢትዮጵያ ታሪክ ውስጥ ዮዲት ጉዲት በሚባለው ይሄ በአስራ አንደኛው ክፍለ ዘመን አስረኛው ክፍለ ዘመን አካባቢ ቅርሶች በሆነ የእምነት ልዩነት ምክንያት ፕሮፌሰር ፍቅሬ ሶሎሳ እንደጻፉት የወደመበት ሁኔታ ያ በእምነት ተቋማት ላይ የደረሰው መጥፋት እስከ ዛሬ ባለው ትውልድ ውስጥ በመጥፎ በሆነ ውስጥ የሚያልፍ ነው ማለት ነው። ስለዚህ አሁን እንዲህ አይነት ጉዳቶችን ማድረስ በውጊያ ላይ ሰው ሊሞት ይችላል። ይሄ የሚከሰት ነገር ነው። ሌላ ንብረት ሊወድም ይችላል። ግን እንዲህ አይነት ጉዳቶችን ማምጣት እንዳልኩት ከአንድ ትውልድ በላይ የሚያመጣ አጣ ስላለው በታሪክም ተወቃሽነትን በጣም ስለሚጨምር በጣም ጥንቃቄ ይጠይቃል። ጦርነት የራሱ ሕግ አለው። ጦርነት ከተገባ ድረስ ባይገባ ጥሩ ነው። ከተገባ ደግሞ ጦርነት ተገብቷልና የፈለግኩትን አድርጋል የሚያስብል ስላልሆነ በጣም ዓለም አቀፉ ውግዘት ዓለም አቀፍ ተጠያቂነትን የሚያመጣ ስለሆነ በዓለም አቀፍ የሚኖርን ተቀባይነትን ውድቅ ስለሚያደርግ የዲፕሎማሲ ጉዳይን በጣም ስለሚጎዳ ለወደፊትም ለሕዝቦች መካከል ለሚኖር መልካም ግንኙነት አደገኛ ቁስል የሚፈጥር መሆን ተገንዝቦ ከእንዲህ አይነት ድርጊታ መታጠብ አለባችል። የላሊበላን ውቅር አብያተ ክርስቲያናት ለመጠገን ፈቃደኝነታቸውን ያሳዩ የተለያዩ ሀገራትን ጨምሮ ታሪካዊ ቅርሶቹ በወታደራዊ ወረራ ሲያያዙ ምዕራባውያኑ በተገቢው ልክ ተቃውሟቸውን አላሰሙም ይላሉ የወሎ ዩኒቨርሲቲ ህግ ምሁሮ። የአሜሪካን ስቴት ዲፓርትመንት ላሊበላ በህዋት ቁጥጥር ስር መዋሉን ተከትሎ ህወሀት ታሪካዊውን ቅርስ እንዲጠብቅና ተዋጊ ኃይሎች ከግጭት እንዲታቀቡ ጥሪ አስተላልፎ ነበር። ዳግማዊ ኢየሩሳሌምን መፍጠር በሚል ህሳቤ ከአንድ ዓለት እንደተሰሩ ከሚነገርላቸው አስራ አንድ ፍልፍል አብያተ ክርስቲያናት በተጨማሪ ስልሳ ሳንቲሜትር ርዝመት ሰባት ኪሎግራም ክብደት ያለው ከወርቅና ብር የተሰራው በ1990 ዓ ም ተሰርቆ በ1992 ዓ ም ከቤልጅየም የተመለሰው አፍሮ አይገባ መስቀል በጎብኚዎችና ምዕመኑ ዘንድ የተለየ ስፍራ ይሰጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። አመሰግናለሁ መስፍን ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት ክቡራትና ክቡራን። ወደ ተከታዩ ዘገባ ላሸጋግራችሁ። በተባበሩት መንግሥታት የሰላም ማስከበር ተልዕኮ ሥር ደቡብ ሱዳን ውስጥ ተሰማርተው ከነበሩ የኢትዮጵያ ወታደሮች መካከል ጥቂቱ እዚያው ጥገኝነት መጠየቃቸውን ለአሜሪካ ድምፅ ገልጸዋል። ወታደሮቹ ጥገኝነቱን የጠየቁት የኢትዮጵያ የመከላከያ ሰራዊት አባላት በሆኑ የትግራይ ተወላጆች ላይ ይወሰዳል ያሉትን የመብቶች ጥሰቶች በመቃወም መሆኑን ገልጸዋል። በጉዳዩ ላይ ምላሽ እንዲሰጡ የጠየቅናቸው የኢትዮጵያ መከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ከዚህ ጉዳይ ጋር በተያያዘ ቀደም ሲል ተደጋጋሚ ምላሽ መሰጠቱን ገልጸዋል። የትግርኛ ዝግጅት ክፍል ባልደረባ ገብረ ገብረ መድህን ያጠናቀረውን ዘገባ ጽዮን ግርማት አቅርበዋለች። በተባበሩት መንግስታት የሰላም ማስከበር ተልእኮ ስር ከጥር 15 2012 ዓ ም ጀምሮ በደቡብ ሱዳን እንደነበሩ የገለጹት የ13ተኛው ሻለቃ ኦፕሬሽን ምክትል አዛዥ ኮሎኔል ገብረአህመድን መስፍን ለ19 ወራት እርሳቸውና ሌሎች ባልደረቦቻቸው የተሰጣቸውን አገልግሎትና ተልእኮ በሚገባ ሲወጡ እንደነበር ይገልጻሉ። ተልእኳቸውን ጨርሰው ወደ ኢትዮጵያ ላለመመለስ የወሰኑበትን ሁኔታ ሲያስረዱ ቦታትና ምክንያቱም ህዝባችን እየተጨፈጨፈ ወንድሞቻችን እየተገደሉ ወላጆቻችን እየተገደሉ እናቶቻችን እየተደፈሩ ስንት ዓመት ያገለገለ እጃቸው ውስጥ የነበረው የመከላከያ ሰራዊት አባል ሳይቀር ወንጀለኛ በማድረግ አስረው የት እንዳሉ ስለማናውቅ አሁን ወደዚች ሀገር መመለስ አለብን ወይስ የለብንም ነው። እዚህ የቀረነው ልንሄድ አንችልም ብለን ነው። ምክንያቱም እኛ ጥሩ በሰራን እንደ ጠላት ተቆጥረን በድጋሚ ልንጠፋ ስለማንችል ሕግ ያለበት ቦታ ጥገኝነት ጠይቀን ደቡብ ሱዳን ውስጥ እንገኛለን። ኮሎኔል ገብረ መድን ከአራት የትግራይ ተወላጅ የተልኮ አባላት ውስጥ 25ቱ እንደተመለሱ ገልጸው እርሳቸውን ጨምሮ 126ቱ ግን እዚያው ሱዳን ውስጥ ጥገኝነት እንደጠየቁ ተናግረዋል። የኢትዮጵያ የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ስለ ጉዳዩ ተጠይቀው በጉዳዩ ላይ ቀደም ባሉት ጊዜያት ተደጋጋሚ ማብራሪያ መሰጠቱን ተናግረዋል። የከፈቱት መግለጽ እንዳለ ሁሉ የሚቀሩ በዛ ሰለባ ሆነው የሚቀሩ ሰዎች ይኖራሉ። ግን ዲቴል ለምን እንዴት የሚል ነገር ማብራሪውን የሚከታተላቸው አካል የሰላም ማስከበር ማዕከል ስላለ የመከላከያ የእሱ አመራር እንዲሰጥ እናደርጋለን። በሌላ በኩል ከዚህ ቀደም በየካቲት ወር ሁለት ሺ አስራ ሶስት አመተ ምህረት ጉዳዩን በተመለከተ የኢትዮጵያ መከላከያ ሰራዊት የፌስቡክ ገጹ ላይ የሰራዊቱን የኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀኔራል መሐመድ ተሰማን ጠቅሶ ባወጣው ዘገባ ወደ ኢትዮጵያ ኢትዮጵያ አንመለስም ያሉት 15ኛ ሞተራይዝድ ሰላም አስከባሪ ሻለቃ አባላት መሆናቸውን በመግለጽ ሻለቃው ቆይታውን አጠናቆ ለተተኪው ኃይል ኃላፊነቱን አስረክቦ እየተመለሰ እንደነበር ተገልጿል። ሆኖም 15 አባላቱ ወደ ሀገር ለመመለስ ፈቃደኛ አልሆኑም ብሏል። ሜጀር ጀነራል መሐመድ ተሰማ የጁንታው ተላላኪዎች ሲሉ የጠሯቸው አባላቱ ወደ ሀገራችን አንሄድም በማለት ጁባ አየር ማረፊያ ላይ በመንከባለልና በመጮ ሁከት ለመፍጠር ሞክረዋል ማለታቸው በገጹ ላይ ተጠቅሶ ነበር። የግለሰቦቹ ድርጊት የሰራዊቱን አባላት የማይወክል አሳፋሪ ተግባር ነው ሲሉ ሜጀር ጀነራል መሐመድ ተሰማ ገልጸው ነበር። አመሰግናለሁ ገብረንና ጽዮንን ለዚህ ዘገባ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ማግኘት ትችላላችሁ። ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም አለን። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው ካዘጋጇ ጺዮን ግርማ ጋር አስተናጋጃችሁ ሰሎሞን አባተ ነኝ። ማሪኝ ብይሻለሁ በዓለማየሁ ሸቴ አንዱ አካል ፍቅር መለየት ግንትሎት አለው በግማሹ ደስታና አዘጥኖት

ሰዎችን ሸጋገር የልብ ጠጋኙ ማስታወሻ የልብ ቀዶ ሕክምና ኢትዮጵያ ውስጥ በኢትዮጵያውያን ባለሙያዎች መሰጠት ከጀመረ አንስቶ ባለፉት አራት ዓመታት በየዓመቱ እስከ መቶ የሚደርሱ የልብ ታማሚዎች በነጻ ይታከማሉ። ዶክተር ፈቀደ አጓር ሦስት መቶ ዐሥራ ሁለት ስኬታማ የልብ ቀዶ ህክምና በግላቸው ያከናወኑ ሲሆን እጅግ ፈታኝ የነበሩትንና በስኬት የተጠናቀቁ ህክምናዎቻቸውን የሚተርክ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። ስመኝሽ የቆየ በመጽሐፉና የልብ ቀዶ ህክምና ኢትዮጵያ ውስጥ አሁን ያለበትን ደረጃና አቋም በሚመለከት ከዶክተር ፈቀደ ጋር ተወያይታለች። ቀጥሎ ይቀርባል። ያዳምጧቸው። እስቲ ወደ ኋላ መጀመሪያ መለስ ስላርግህና እንግዲህ ለበርካታ ዓመታት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኘት የሚፈልጉ ሰዎች ወይ በውጭ አገር መታከም አለባቸው፣ አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸውና ያ ጊዜ ምን ያክል አስቸጋሪ ነበር? እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን ልብንና የሳንባን ስራ ተክቶ ለሚሰራ ማሽን በመስጠት ልብና ሳንባን በማቆም ልብን ከፍቶ የልብን ችግር መፍታት ማለት ነው። ከዚያም ልብን የማስነሳት የልብና የሳንባን ስራ ወደ ቀድሞ የመመለስ የደም ዝውውርን መመለስ ከዚያም ደረት መዝጋት ማለት ነው። ይህ ኮንቬንሽናል ኦፕነር ሰርጀሪ እንለዋለን እና በፊት የነበረው ጊዜ የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና የሰርቪስ እንደሌለ ሲያቁም ይሄደዋሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት ወደ ተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነጻ የሚያገኙበት መንገድ ይመቻችል ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በግሪጎሪያን ካላንደር ሁለት ሺህ ዘጠኝ ጀምሮ ቱ ታውዝንድ ናይን የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን እቃ ይዘው በመምጣት በፍላይ ኦቨር ሚሽነሪስ እየመጡ ለአምስት ቀንም ለአስር ቀንም ሰርተው በመሄድ ከዛ በኋላ ደግሞ ከሄዱ በኋላ በእኛ ሀገር ባለሙያዎች ወይም ካርዲዮሎጂስቶች አካሚዎች ፎሎ ይደረጋሉ ማለት ነው እና ነገር ግን ይሄ በጣም በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፋል አሊያም ደግሞ በሽታ ወደ ከፋ ደረጃ ደርሶ የተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፑቴሽን ወይም ደግሞ የእግር መቆረጥ፣ እንዲሁም በተለይ ሀርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው እና ከሁለት ሺህ አስራ ሰባት ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ የኦፕን ሃርት ሰርጀሪ ኮንቬንሽናል ኦፕን ሃርት ሰርጀሪ ላውንች የተደረገው ማለት ነው። ሕክምና በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር? በመጀመሪያ ደረጃ የልብ ቀዶ ጥገና ለመስራት የሚያስፈልግ ሴት አፕ ሊኖር ይገባል። የልብ ቀዶ ጥገና ዩኒክ ነው። ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለን እነዛ ሴታፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ምልሽን፣ ኮንቬንሽናል ኦፕን አርት ሰርጀሪን ግን ለመስራት የሚፈልገው ሴት አፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍል እና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት፣ ሰከንድ ባይ ሰከንድ፣ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ ያንን ሙሉ ለሙሉ ያሟላ ሴታፕ በሀገራችን አልነበረም። ያንን ሴታፕ ለመጀመሪያ ጊዜ በኢትዮጵያ የልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በሁለት ሺ ዘጠኝ ግሪጎሪያን ካላንደር ነው የተቋቋሙ። በሁለተኛ ደረጃ ይህንን ሴታፕ ብታቋቋሚም ይሄ ሴታፕ ቢኖርሽም ሙሉ እውቀት ይፈልጋል። ከልብ ቀዶ ጥጋኝ ጀምሮ እንዳልኩሽ ካርዲዮሎጂስት ያዋለን ድሮማለን አሁንም አለን ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ እውቀቶች አሉት። የልብ ቀዶ ጥገና ሰመመን ሰጭ በራሱ ሌላ ራሱን የቻለ አንድ ቡድን ነው። የልብና የሳምባን ስራ ተክቶ የሚሰራው ማሽን ራን የሚያደርግ አንድ ሌላ ፐርፊዥኒስት የሚባል ሌላ እውቀት ነው። በጽኑ ታማሚ ክፍል ውስጥ ሌላ እውቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ህክምና ዙሪያ ላይ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅድም ብዙ ቴክኖሎጂ ብዙ ማሽን ስላለ ደግሞ ባዮሜዲካል ኢንጂነሮች በነዚህ በልብ ሕክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ የሆኑ ያንን መሳሪያዎች ሲበላሹ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ቦታው ላይ ሆነው ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን ሁለት ሺ አስራ ሰባት፣ ሰኔ አምስት መሆን ነበረበት። ሰኔ አምስት ቀን ለመጀመሪያ ጊዜ እኔ በመመራው የልብ ቀዶ ጠጋኝ ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈረንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሀርት ሰርጀሪ ለመጀመሪያ ጊዜ ላውንጅ ተደርጓል። ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን አሰሊድ ሰርጅን እንግዲህ ዛሬ ላይ ሶስት መቶ አስራ ሁለት ኮንቬንሽናል ኦፕነር ሰርጀሮችን ሰርቻለሁ። እንግዲህ አሁን በነገርከን መሰረት የዛሬ አራት ዓመት ወይም በኢትዮጵያ አቆጣጠር ሁለት ሺህ አስር ዓመተ ምህረት ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች በአሟላ መልኩ በሀገር ውስጥ አንተ በምትመራው የሕክምና ቡድን አገር ውስጥ መካሄድ የቻለውና። ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው? በሰዓቱ በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። እውነቱን ለመናገር ያንን ሁለት ሶስት ሳምንት መርሳት ይከብደኛል በህይወቴ። ዝግጅቱን አካሄደን ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካረግን በተለይ በእኔ ላይ የሚመጣው ጫና ከባድ ነው ጥያቄ የለውም ሙያዬን ማል እስከማጣት ድረስ ሊሆን ይችላል በዛ ላይ የመረጥናት ታካሚ የህግ ባለሙያ ነች የአዲስ አበባ ነዋሪ ነች ባንክ ውስጥ የምትሰራ ነች እና ይሄ ደግሞ የበለጠ ጫና ውስጥ የሚከታይ ነበር ኤኒዌይስ ያ ቀን ከፈጣሪ ጋር ሁሉም ነገር በሰላም አለፈ የዚች ልጅ ህይወት በዛ ቀን ሰርጀሪው ትልቅ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለውን ለሌሎች ባለሙያዎች መንገዱ ከዛ በኋላም በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጨች ታካሚ ለብዙ መቶዎች ህይወት መዳንና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው። እና ያ ቀን ትልቅ ቀን ነው። አሁን ያልካት ታካሚ ከታከመች እና የመጀመሪያው ቀዶ ጥገና ከተደረገ አራት ዓመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከል ውስጥ ተጠቃሚ ሆነዋል? በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሀርት ሰርጀሪ በምንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ ከሰባ አምስት እስከ መቶ የልብ ቀዶ ጥገናዎች ይሰጣሉ። በነፃ ነው ሕክምናው የሚሰጠው በማዕከሉ? አዎ፣ የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱን የሚሰጠው በነፃ ነው። እንግዲህ ቀደም ስል የጠቀስክልን የመጀመሪያዋ የልብ ቀዶ ጥገና ሕክምና የተደረገላት ታማሚን ጨምሮ ሌሎች በነዚህ በአራት አመታት ጊዜ ውስጥ ያጋጠሙህን ከባድም ብላ የገለጽካቸውን የቀዶ ጥገና ሂደቶች እና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፈሃልና እስኪ መጽሐፉን ለመጻፍ መነሻ የሆነ ምንድን ነው? መጽሐፉን ለመጻፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን፣ በተለይ ከታሪኩ ባለቤት ከራሱ መጽሐፍ የተለመደ አይደለም። በተለይ ደግሞ በህክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ ነው ሶስት መቶ አስራ ሁለት እና ከዛ በላይ ሰርጀሪዎችን ሰራሁ እና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን አስራ ሰባት ታሪኮች ለመጽሐፍ የፈለኩት ነገ፣ በተለይ ታዳጊዎች ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደደፈርኩ እነዛን ሰርጀሪዎች ለመስራት እና ሰርጀሪዎቹ ተካሄዱበትን ድበብ ድባብ የሚጠቅስ ነው እና በአንድ ወቅት ከአንድ ትልቅ ጓደኛዬ በተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታደረግ የዘጠና አመት የሮይተርሱን ጋዜጠኛን ጸጋዬን፣ ስትሰራው እናውቃለን በሚዲያ ያንን የልብ ውስጥ ጥ ትልቁን ራይት ቬንትሪክ ውስጥ የበቀለውን ስትሰራ፣ እንደዚህ አራት የደም ቧንቧዎችን ስንከፍት፣ ልብ ሳይቆም ሳንባ ሳይቆም ልብ እየመታ ስሰራ ሰርጀሪዎች ያቃሉ በሐኪም ፔጅ ላይ ምናምን ሲጻፍና ለምንድን ነው ግን እንደዚህ ከታካሚዎች ተሞክሮ ጋር እያገናኘ እንደው ለታሪክም እንዲቀመጥ ሰዋዊ በሆነ መንገድ ብትጽፈው ደስ ይለኛል ሲለኝ፣ ያኔ ነው ይሄ ሀሳብ የተወለደው። የዛሬ አመት ከስድስት ወር አካባቢ ነው። እና የመጀመሪያውን ታሪክ ጽፍ ያደርጉኝ በተለይ እንዳልኩች ሴሌክቲቭ ትውልድን ያወያያሉ፣ ያነጋግራሉ ብዬ ያመኩባቸውን መርቼ ጽፍያቸዋለሁ ማለት ነው እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከው እና እንደው ምናልባት በመጽሐፍ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን? ሁሉም ስለማድረሳቸው ነው የጻፍኳቸው። ግን ከሁሉም ግን ልረሳው ማልችለው ግን የሀያ ሶስት አመቱን ወጣት እንዳልካቸውን የዛሬ አመት የሰራሁት ቤንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሃርት ሰርጀሪ ነው እና አስር ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት ሁለት ሰዓት ገብተን ማታ አንድ ሰዓት ከምናምን አካባቢ የወጣንበት ይህንን ልጅ ማርፋን ሲንድሮም የሚባል ወይም ደግሞ ሲበዛ ቁመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋነኛው ከልብ ላይ የሚነሳው ትልቁ የደም ቧንቧ አውርታ የምንለው የደም ቧንቧ ቧንቧ መሆኑ ቀርቶ ወደ ፊኛነት በመቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገው ና ይሄ የሀያ ሶስት አመት ወጣት እንግዲህ ይህንን የደም ቧንቧ ከሰላሳ ሚሊሜትር በታች መሆን የነበረበት የደም ቧንቧ ዘጠና ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንችንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲቱ ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት እና ያ ፕሮሲጀር በጣም በጣም በጣም ፈታኝ ነበር። በኦፕራሲዮኑም ወቅት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በሰባት ሰዓት ውስጥ ተስፋ የሚያስቆርጥ ነገር ተከስቶ ኦልሞስት አጥተነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ አድርጌ እንደገና ተመልሼ ገብቼ ፕላን ቢ አድርገን ገብተን ነው ሰክሰስፉል የሆን ነው መጨረሻ ላይ እና ትልቅ ሰርጀሪ ነበር። በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በህክምና ውስጥ አልፈው ዛሬ ላይ ጥሩ ህይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሰፈሩ ገልጸሃልና በሀገር ውስጥ ይህን ህክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሹ ምንድን ነው አስገራሚ ነው እኔ መጽሐፉን የሁሉንም ታሪክ ከጻፍኩ በኋላ ወደ መጽሐፍ ለማሳተም ከመሄደ በፊት መጀመሪያ የነሱ ፍቃድ መኖር ስላለበት እንደ ኮንሰንት አይነት ያንተን ታሪክ በዚህ መንገድ ጽፌዋለሁ እያልኩ አነብላቸዋለሁ እና ያላለቀሰ ሰው ትዝ አይለኝም። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበብኩ በኋላ ሶስተኛው ላይ መሰለኝ፣ ሳሚ ይባላል ሳነብለት፣ እኛም መጽሐፉ ላይ መጽሐፍ አለብን፣ በቃ የሆን ነገር አስተያየት መስጠት አለብን ሲል በጣም ነው ስትራክ ያደረገኝ እና ይሄ መጽሐፍ አይዘ የእኔ ታሪክ አይደለም፣ ካሁን በኋላ የእኛ የአገር ታሪክ ነው፣ የእኛ ሀገር የልብ ቀዶ ጥገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነግሬያቸው፣ ሁሉም ደስ እያላቸው ጽፈው፣ ታይፕራይቲንግ ተጽፎ ምን እንደ ጻፉ እንዲነበር ተደርጎ ወጥቷል ማለት ነው። እስኪ ደግሞ ወደ አንተ ልምጣና፣ በሕክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ሕክምናው ደርሶ ልታይበት የምትፈልገው ደረጃ አለ? በልብ ሕክምና እንዳልኩሽ የቆየሁት በጠቅላላ ስምንተኛውን ጨርሰን ዘጠነኛው ነው ያው ይህን የምንምለው ቀዶ ጠጋኝነት ከተመለመልኩበት ጊዜ ጀምሮ ለአራት አመት ከተማርኩ በኋላ ነው እኔ ራሴ የልብ ቀዶ ጥገና የመስራት የጀመርኩት። እና ትምህርቴን አጠናቄ ከመጣው በኋላ ሌድ ሰርጅ ነው እ የልብ ቀዶ ጥገና በመስራት ላይ ነኝ። እና የት ነው ትምህርትህን የተማር? የልብ ቀዶ ጥገና ትምህርትን የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናሪያና ኢንስቲቲት ኦፍ ካርዲያክ ሳይንስ ይባላል። በአለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በአመት ውስጥ በመስራት ሁለተኛ ነው የሚባልለት ቤት ነው። በአመት ከሰባት ሺህ እስከ ስምንት ሺህ የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው። እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ሕክምና ምን ደረጃ ላይ ነው ያለው? ምንስ ይጎለዋል? አሁን ገና እየተጀመረ ነው። እየጎለመሰ ነው። ትንሽ እንደመጎል እንደ መጎልመስ እያለ ነው። ነገር ግን ዳብረዋል ለማለት አይቻልም። ካርዲዮሎጂቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት ይችላለሁ። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም፣ ምርጫ አለ እዚህ ሀገር ውስጥ። ህጻናትን በተመለከተ የአላም ዋላ ናቸው። አንዳንድ ኮምፕሌክስ የምንላቸው የልቀዶ ጥገናዎች አሉ። ህጻናት ላይ እንዳልኩሽ፣ ግን በህጻናትም ላይ ከሰባ አምስት በመቶ በላይ ሰርቪሶቹን መስጠት የሚያስችሉ ሁኔታ ያለ ነው። ግን የኢትዮጵያ ህዝብ ብዙ ነው፣ ከአንድ መቶ አስር ሚሊዮን በላይ ነው። ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል እና በሁሉም አቅጣጫ መኖር አለበት። ገና ምን ብዙ ቀረናል ለማለት ፈልጌ። እንግዲህ ዶክተር ፈቀደ የልብ ጥገና ህክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክ እና ከዛ ደግሞ ማዕከሉ በሀገር ውስጥ ሐኪሞች የቀዱ ጥገና ህክምናው መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ አቅርበሃል። አድማጮች ይህንን መጽሐፍ እያ እያነበቡ ደግሞ እንደሚማሩበት ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን፣ መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው። በጣም አመሰግናለሁ። አመሰግናለሁ ዶክተር ፈቀደን እንዲሁም ስመኝሽን ለዝግጅቱ። ወደ ተከታዩ ቅንብር እንለፍ። ያረጁና የተበላሹ ኤሌክትሮኒክስ መሳሪያዎች በእርጅና ወይም በብልሽት አገልግሎት መስጠት ያቆሙ ራዲዮ፣ ቴሌቪዥን፣ ሞባይል ስልኮችና ሌሎችም ኤሌክትሮኒክስ ዕቃዎች በጥንቃቄ ካልተወገዱ በውስጣቸው የያዟቸው እንደ ሜርኩሪ፣ ሊቲየም፣ ብሌድ የመሳሰሉ ግብዓቶች አካባቢን የሚበክሉ መሆናቸው ይነገራል። ያ ብክለት ደግሞ በልብና በአእምሮ ጤና ላይ የበረታ ጉዳት እንደሚያደርስ ባለሙያዎች ይናገራሉ። በተለይ ያገለገሉ የኤሌክትሮኒክስ ዕቃዎችን ሕፃናት እንዲጫውቱበት መስጠት ትልቅ ጉዳት እንዳለው ያስጠነቅቃሉ። የአገልግሎት ጊዜያቸው ያበቃ ኤሌክትሮኒክስ መገልገያዎች ዝርክርክና ጥንቃቄ የሌለው አያያዝ ወይም አወጋገድ በታዳጊ አገሮች ውስጥ በሕፃናትና በሴቶች ላይ አደጋ መደቀኑን የዓለም የጤና ድርጅት እየተናገረ ነው። ጀስቲን መለን ያጠናቀረችውን ዘገባ ኤደን ገርመው እንደሚከተለው ታቀርበዋለች። ለስራ፣ ለመገናኛ፣ ለግብይት፣ ለመዝናኛ እንጠቀምባቸዋለን የኤሌክትሮኒክስ እቃዎችን። ነገር ግን እነዚህ ስልኮች፣ ታብሌቶችና ኮምፒውተሮች አገልግሎታቸው ሲያበቃ በአብዛኛው ተጠቃሚ ካላቸው ከሰለጠኑት ሀገራት ወደ አፍሪካና እስያ ባሉ ታዳጊ ሀገራት ተወስደው ይጣላሉ። የዓለም የጤና ድርጅትም ይህን ሁኔታ በሴቶችና ሕፃናት ላይ ከባድ የሆነ ጉዳት እያደረሰ ነው እያለ ነው። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴቨን ዱጃሪክ እንዲህ ይላሉ። 12.9 ሚሊዮን የሚሆኑ ሴቶች ኢ መደበኛ በሆነና ራሳቸውንም ሆነ ገና ያልተወለዱ ልጆቻቸው ላይ አደጋ በሚጋርጥ የሚያደርስ መራዥ የኤሌክትሮኒክስ ቆሻሻ ባለበት ቦታ ላይ ነው ስራ የሚሰሩት። የዓለም የጤና ድርጅት የኤሌክትሮኒክስ እቃዎችን ለማስወገድ ማቃጠል አሊያም በሳይናይድ ጨው በትሪክ አሲድ እና በሜርኩሪ ለማስወገድ በሞከሩ በአካባቢው በሚኖሩ ሰዎች ላይ መራዥ የሆኑ ኬሚካሎች እንዲሰራጩ ያደርጋል ይላል። ስለዚህ መቃጠልም ቢሆን አይመከርም። ይሄ ሁኔታ ታዲያ የሳምባና የልብ እንዲሁም የታይሮይድ እጢ ስነ ስርአት ላይ እክል ያመጣል። የሊድና የኒኬልነት ባህሪ ያላቸው የኤሌክትሮኒክስ እቃዎችም የዘረመል ችግር ይፈጥራሉ። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴፈኒ ዱጀሪክ ታዲያ ጥብቅ የሆነ ህግ ያስፈልጋል ይላሉ። የዓለም የጤና ድርጅት የኤሌክትሮኒክስ ቆሻሻዎች ጋር የሚሰሩ ህጻናት በከፍተኛ ሁኔታ ለመራሽ ኬሚካሎች የተጋለጡ መሆናቸውን ያስታወቀ ሲሆን ለዚህም ዋናው ምክንያቱ እድገቱን ያልጨረሰ ትንሽ አካል ስላላቸው መሆኑን አስታውቋል። በኤሌክትሮኒክስ ቆሻሾች የተነሳ አደጋ የተጋረጠባቸውን በሚሊዮኖች የሚቆጠሩ ህጻናትን ለመታደግ ውጤታማና አሳሪ መፍትሄ መፈለግ ያሻል። እንደ አውሮፓውያን አቆጣጠር በ2019 ዓ.ም ወይም ከሁለት ዓመት በፊት ማለት ነው። የዓለም የጤና ድርጅት ያወጣው ሪፖርት እንደሚያሳየው ከሆነ 53.6 ሚሊዮን ቶን የሚሆን የኤሌክትሮኒክስ ቆሻሻ እየተጣለ ሲሆን፣ ከዚህ ውስጥም 17.4 በመቶ ብቻው ነው ተመልሶ በጥቅም ላይ የዋለው በዋናነት ወደ ታዳጊና መካከለኛ ገቢ ይወዳል ባላቸው ሀገራት የሚላኩት ጊዜያቸው ያበቁ ኤሌክትሮኒክሶች በድጋሚ በጥቅም ላይ መዋል አይችሉም። በናይጀሪያ የሚገኘው ኢቴራ የተሰኘው የቴክኖሎጂ ተቋም መሰረታዊ የሆነ የኤሌክትሮኒክስ እቃዎች አወጋገድን በማስተማር በጤና ላይ የሚደርሰውን ጉዳት ለመቀነስ እየሰራ ይገኛል። ኢፌኔ ኤችኔጉር የኢቴራ ቴክኖሎጂ መስራች ናቸው። ለምሳሌ የኤሌክትሮኒክስ እቃዎችን ማቃጠል ስለመሳሰሉ ጠቀሜታቸው ያበቁ የኤሌክትሮኒክስ መሳሪያ ውዳቂዎችን በአግባቡ ካለማስወገድ ጋር ተያይዘው ስለሚመጡ ጉዳቶች እናሳውቃቸዋለን። ይህን ሲያደርጉም ሰውነታቸው ምን እንደሚሆን ያውቃሉ። ስለዚህም አካባቢንም ሆነ ጤናን በማይጎዳ መልኩ እንዴት ማድረግ እንዳለባቸው ይረዳሉ። የተባበሩት መንግስታት ድርጅት የኤሌክትሮኒክስ እቃዎች ፍላጎት እየጨመረ ከመምጣቱና ከእቃዎቹ አጭር ዕድሜ ጋር ተያይዘው የኤሌክትሮኒክስ ቆሻሻዎች በዓለም ላይ በፍጥነት እያደጉ የመጡ የቤት ውስጥ ቆሻሻዎች ናቸው ሲል አስታውቋል። የተለያዩ የመንግስታቱ ድርጅት ተቋማትም ዓለም አቀፍ የሆነ ጠንካራ የኤሌክትሮኒክስ አወጋገድ እንዲኖር ጥሪ እያቀረቡ ነው። I'm a second. lo Justin Mellon Kanzadian and I'm zagabao. Honey baby, Balamayoshiti. Oh, tell me how to love her. Oh, tell me how to kiss her. Cause you really know that. Oh, you are best of it. I really made it i read a minute be a baby to me will you tell me darling will you tell me darling because you know how to love will you be my new baby i read a minute i read a minute be a baby to me የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችንና በአዘጋጇ ጽዮን ግርማ ስም ሰናበታችኋለሁ። ያስተናገድኳችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እባኮ ራስዎን ከኮሮና ቫይረስና ከኮቪድ-19 መጠበቅ አይዘናጉ። ሰላም ጤና ይስጥልኝ። በደና አደሩ to